ለዘመናት ተከባብሮና ተፋቅሮ በኖረው የኦሮሞና የሶማሌ አጎራባች ሕዝብ መካከል በተፈጠረው ግጭት ሳቢያ የበርካታ ሰዎች ሕይወትና ንብረት መውደሙ ሲነገር ቆይቷል። ያም ሆኖ ግን መንግስት ግጭቱን በማስቆምና ተጎጂዎችን በመደገፍ ረገድ ዘግይቷል በሚል እየተተቸ ይገኛል። ዘግይቶም ቢሆን ግን ምክትል ጠቅላይ ሚኒስትሩን ጨምሮ ከምክር ቤቱ የተለያዩ ቋሚ ኮሚቴዎች የተውጣጡ 13 አባላትን የያዘ አጣሪ ቡድን ወደ ስፍራው አቅንቶ በሁለቱም ክልሎች የተፈናቀሉ ዜጎችን ሁኔታ መመልከ መመልከቱንና መረጃ መሰብሰቡ ተገልጿል። በፓርላማ የተዋቀረው ይህ አጣሪ ቡድን ከተፈናቃዮችና ከአካባቢው አመራሮች በሰበሰበ መረጃ መሰረት የተፈናቀሉ ዜጎች ያሉበትን አሳሳቢ ሁኔታ ሐሙስ ታሳስ 26 ቀን 2010 ዓ ም ለምክር ቤቱ ሪፖርት ማቅረቡን የቡድኑ አባልና የምክር ቤቱ ማህበራዊ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ አለሙ ገብሬ ለዶች ብለ ተናግረዋል። ተፈናቀሉ ዜጎችን ማግኘት ሞክረናል ከእነሱ ጋር ሙይታ አርገናል። ስለዚህ የተደረገላቸው ያለውንም ድጋፎች ተመልክተን ያልተሟላቸው ድጋፎችንም ከነሱ ጋር ውይይት አድርገን ህብረሰቡም ያነሳቸዋቸው ጉዳዮችን ሁሉ ይዘን መተን ከይሄ ጉዳይ እንግዲህ እኛ ምክር ቤቶች ነን። አጠቃላይ የተመለከተናቸው እና ያየናቸው የተመገነዘብናቸው ነገሮችን ለአስፈጻሚ ማቅረብ ስለሆነ እሱን ነው ሪፖርት ያቀረቡ ነው። የተሟላላቸው አሉ፣ ያልተሟላላቸው አሉ። ከዚህ ከምግብና ምግብ ነክ አገልግሎት አቅርቦት ጋር ያሉ ጉድለቶች ያሉባቸውን አንስተናል። በአጠቃላይ በአካባቢ በተጠለሉባቸው አካባቢዎች ላይ ያለውን የጽታ ሁኔታ የሚያነሷቸው ጉዳዮችንም አዳምጠን ለምክር ቤቱ አቅርበናል በሁለቱ ክልሎች መካከል ግጭቱ ከነሐሴ የመጨረሻ ሁለት ሺ ዘጠኝ ዓመተ ምህረት ጀምሮ አሁንም ድረስ እንደቀጠለ ቢነገርም በሪፖርቱ የተካተተው እስከ ህዳር ሁለት ሺ አስር ዓመተ ምህረት ድረስ ያለውን ሁኔታ ብቻ የሚመለከት መሆኑ ተገልጿል በዚህም የተነሳ ሪፖርቱ ዘግይቷል የሚልና በዜጎች ላይ የደረሰው ጉዳት ተጣርቶ ይቅረብ የሚሉ ጥያቄዎች በውይይቱ ወቅት የፓርላማ አባላቱ በቁጭት ማንሳታቸው ተመልክቷል ጉዳዩ ክልሎችን ብቻ ሳይሆን በአጠቃላይ የፌዴራል ስርዓቱንም ጭምር የሚፈታተን መሆኑም ተጠቅሷል። በነዋሪዎቹ ላይ የደረሰውን ጉዳትም ቡድኑ በተጨባጭ ማየቱን የምክር ቤት አባሉ ገልጸዋል። ይህ አጣሪ ቡድን በሁለቱም ክልሎች 16 ወረዳዎችን ተዘዋውሮ የተመለከተ ሲሆን በነዚህና በሌሎች ቦታዎች በመቶ ሺህ የሚቆጠሩ ተፈናቃዮች በመጠለያ ጣቢያዎች የሚገኙ መሆናቸውን ምክትል ሰብሳቢው አመልክተዋል። ይሁን እንጂ ቡድኑ መረጃውን በሚሰበስብበት ወቅትም ግጭቱ መቀጠሉ ቁጥሩ ከጊዜ ወደ ጊዜ ሊያሻቅብ እንደሚችል ነው የተገለጸው። ስለሆነም ሁኔታው አሳሳቢና ፈጣንና ዘላቂ መፍትሄ የሚያስፈልገው በመሆኑ የዜጎችን ሞት ማስቆም ቀዳሚ ስራ እንዲሆን ምክር ቤቱ ሀገሪቱ አጽንኦት ተሰጥቶበታል ብለዋል። አንደኛ አስቀመጥ ነው እና የተቀመጠው የውሳኔ ሀሳብ ይሄ መፈናቀሉ ግጭቱ የቆየ እንደሆነ ነው። በአንድ ጊዜ የተጀመረ ነገር አይደለም። የቆየ ስለሆነ እኛ በሱፐርቪዥን ወቅት ላይም ባለንበትም ሆነ ከዛ ከወጣም በኋላ ያው መፈናቀሉ፣ ግጭቱ እና የመሞት ሁነታ ያለ ስለሆነ ይሄ በአስቸኳይ ግጭቱ መቆም እንዳለበትና በዜጎች ላይ የሚደርሰው ሞት መቆም እንዳለበት ነው ምን ቀዳሚ አድርጎ አስፈፃሚ መስራት እንዳለበት ነው። አንዱ የተቀመጡ አቅጣጫ፣ ሁለተኛው አጥፊዎች በአስቸኳይ መጠየቅ እንዳለባቸው በየትኛውም ደረጃ ላይ ያለው አመራር እርከን ላይ ያለው አመራርም ይሁን የጸጥታ ኃይሉ እንደገናም በግለሰብ ደረጃም በቡድን ደረጃ ላይም ያለው አጥፊ የተባለው በአስቸኳይ ወደ ሕግ ቀርበው መጠየቅ እንዳለባቸው እና የሕግ በላይነት መከበርና ዜጎች ተዘዋሮ የመኖር ሀብት የማፍራት መብቶች ሊረጋግጥላቸው እንደሚገባ ነው ያስቀምጥ ነው። ስለዚህ ይሄ ስራ መሰራት አለበት። ችግሩን በዘላቂነት ለመፍታትና የተፈናቀሉ ዜጎችን መልሶ ለማቋቋም ምክር ቤቱ ውሳኔ ማሳለፉንም አመልክተዋል። የደረሰውን ሰብአዊና ቁሳዊ ጉዳት እንዲሁም በወንጀል ተሳትፈዋል የተባሉ አመራሮችና ግለሰቦችን ጭምር በማጣራት የኢትዮጵያ የሰብአዊ መብት ኮሚሽን ለምክር ቤቱ በአጭር ጊዜ ሪፖርት እንዲያቀርብ መወሰኑንም ገልጸዋል። ለወራት በዘለቀው የሁለቱ ክልሎች ግጭት ሳቢያ በርካቶችን ለሞት፣ ለአካል ጉዳትና ለመፈናቀል የዳረገ ሲሆን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በቅርቡ ባወጣው መረጃ መሰረትም 140 ሺህ የሚጠጉ ህጻናት ከቤተሰቦቻቸው ጋር ተለያይተዋል። 84 ሺህ የሚደርሱት ደግሞ ከትምህርት ገበታ መራቃቸውን አመልክቷል።